ተክለ ጊዜ የባልካን ሀገራት ድንበሮቻቸውን ማጥበቃቸው ስደተኞች አቅጣጫቸውን እንዲቀይሩ እንዳደረገ ነው የሚነገረው። በርካታ ስደተኞች ወደ ጣሊያን እየገቡ ነው ወይ? አዎ፣ በርካታ ስደተኞች ወደ ጣሊያን እየገቡ ይገኛሉ። አሁንም ከሁለት መቶ ሀምሳ እስከ ሶስት መቶ ሺህ የሚገመቱ ከሊቢያ ተነስተው ሜዲተራኒያን ባህር አቋርጠው ጣሊያን ሳይገቡ አይቀርም የሚል ስጋት አለ። ለጊዜው ስጋት ብቻ ነው። ሆኖም ግን ይህንን ስጋት ምክንያት በማድረግ የአውስትሪያ መንግስት በጣም ተንቀሳቅሰዋል። ትናንትና፣ ለምሳሌ በሰሜናው ጣሊያን ትሬንቲኖ አልቶ አዲጀ ክልል አስተዳደር የበላይ ኃላፊ ኡጎ ሩሶ እና የአውስትሪያ ውጭ ጉዳይ ሚኒስትር ሴባስቲያን ኩርስ ተገናኝተው ተዋይተው ነበረ። ስለዚሁ ጉዳይ የአውስትሪያ የውጭ ጉዳይ ሚኒስትር የሚሉት ምንድን ነው? ስደተኞች በጣሊያን በኩል ወደ አውስትሪያ እንዳይገቡ ከጣሊያን የሚያዋስናት ብሬኔሮ የተባለው ቦታ ለመዝጋት እቅድ እንዳላት ተናግረዋል። ጣሊያን ግን ስደተኞች በተመለከተ የአውሮፓ ህብረት ያለው አቋም እንደምታራምድና ጣሊያን ከዘጋጅ ስደተኞች ሜዲተራኒያን ባህር ውስጥ ይሰጥማሉ እና ለብቻ የማደርገው ነገር አይደለም፣ ላምፔዱዛ የጣሊያን ብቻ ሳይሆን የአውሮጳ ድንበር ስለሆነ ችግሩ በኤውሮጳ ደረጃ መቀረፍ ይጠበቅበታል ሲሉ ነው ትናንትና እጎርሶ መግለጫ የሰጡት። ይህ ብቻ ሳይሆን ግን ነገሩ እየተካረረ መጥተዋል። ለምሳሌ አውስትሪያ መንግስት የሀገር ግዛት ሚኒስትር ዮሀና ሚኪል ላይትነር ዛሬ ረፋት ላይ ከአቻቸው አንጀሊኖ አልፋኖ ተገናኝተው ተወያይተዋል። ወይዘሮ ላይትነር አውስትሪያ ዘጠና ሺህ ስደተኞች ይዛለች፣ ከዚህ በላይ እንደማትችል መታወቅ አለበት ብለዋል። እንደምታየው ተክሊኖ ትናንትና የጣሊያን የባህር ድንበር ጠባቂዎች ከሶስት መቶ በላይ ስደተኞችን በጀልባ ላይ ሆነው ወደ ባህር ከመስጠም አድነዋል። የስደተኞች መስመር አሁን መንገዱ ወደ ጣሊያን ድጋሚ መሆኑ ነው የሚታየው። እና ጣሊያን ምን ያህል ተዘጋጅታለች? በአሁኑ ሰዓት ስደተኞቹን ለመቀበልም ቢሆን ለመከላከል፣ ለመቀበል ማለቱ ይሻላል መሰለኝ። ጣሊያን የምትለው ምንድን ነው፣ ሊቢያ ውስጥ የሚገኙ በህገወጥ መንገድ ሰዎችን የሚያዘዋውሩ አድኖ መያዝ ነው። ነገሩ እዛ ነው ያለው ከመሰረቱ መድረቅ አለበት። ሜዲትራንያን ባህር ከገቡ ግን ማዳን እንጂ ወደ ኋላ መመለስ ወይም ዝም ብሎ ማየት አይቻልም እያለች ነው። ከመጡ እንግዲህ የዳብሊን ስምምነት የለም እንደፈረሰ ነው የሚቆጥሩት። ሙያ ወደ ኤውሮፓ ሀገራት ማለት የኤውሮፓ ሀገራት ተከፋፍሎ ስደተኞችን ማስተናገድ ይጠበቅባቸዋል ማለት ነው። አውሮፓ ህብረትና ቱርክ ስደተኞችን ከግሪክ ወደ ቱርክ ለመመለስ ከተስማሙ በኋላ አሁን አንዳንድ የተጀመሩ እንቅስቃሴዎች አሉ። አዎ እንግዲህ ያልሺውን የቱርክ ጉዳይ እናንሳ እና የቱርክ መንግስት ፕሬዚደንት ረሰብ ታይፕ ኦርዶጋን ትናንትና የአውሮጳ ህብረት የገባውን ቃል ካልጠበቀ በስተቀር ቱርክ ከህብረቱ ጋር ያደረገችው ስምምነት ገቢራዊ እንደማታደርገው መግለጫ ሰጥተው ነበር አንካራ ላይ፣ እና ሁኔታው ይህን ያህል አስተማማኝ አይመስልም፣ በቱርክና በኤውሮፓ ህብረት መካከል የተደረገው ስምምነት ተክለጊዜ ገብረ ኢየሱስ ከሮም አመሰግናለሁኝ። እግዚአብሔር ስጥልን ሸዋዬ፣ አንችም አመሰግናለሁ።